何 ዛሬ ማለዳ በዋሳ ሐይቅ ዳርቻ በሚገኘውና ጉዱማሌ ተብሎ በሚጠራው ባህላዊ የመሰብሰቢያ ስፍራ ላይ የተገኙት የሲዳማ የአገር ሽማግሌዎች ውይይቱን የጀመሩት በባህላዊ ጸሎትና ምርቃት ነው። የአገር ሽማግሌዎቹና ወጣቶቹ በባህላዊ ስፍራው በሚገኙት የዋርካ ዛፍ ጥላዎች ስር የተሰባሰቡት በብሔሩ አጠራር አፊኔ በሚባለው የምክክር ልማድ መሰረት ነው። ሁለቱ ወገኖች በምክክራቸው ውጥረት ባንዣበበበት የክልል መዋቅር ጥያቄ ዙሪያ ሀሳብ ተለዋውጠዋል። በመጨረሻም የጋራ ትን አቋም አንጸባርቀዋል። ለሲዳማ ህዝብ የራስ መስተዳደር እንደሚታገል የሚገልጸውና እጄቶ የተባለው የወጣቶች ቡድን ተወካይ ጌታውን ደጉዬ በምክክሩ በተደረሰበት አቋም ዙሪያ ተከታዩን ብሏል። ህገ መንግስቱ ላይ የተቀመጠው ገደብ የመጨረሻው ጊዜ በሐምሌ 11 የሚጠናቀቅ ነው የሚሆነው። እሱ ከመጠናቀቁ በፊት ግን የሲዳማ ህዝብ በሂደት ይሄንን ትግል ሲመራ ሲያስተባብር የነበረው እጄቶ የሚባል ኃይል፣ አጠቃላይ እጄቶ ማለት ሲዳማ ነው። ነገር ግን ይሄንን ትግል እያስተባበረ የነበረ ኃይል ወስኗል፣ ጨርሷል። የእሱን ድርሻ ማለት ነው። ክልልነቱን አውጇል፣ አምኗል ማለት ነው። ቀጥሎ የሚቀረው ደግሞ የሲዳማ ህዝብ በሙሉ በሽማግሌዎቹና በእናቶች፣ በወጣቶች ተወክሎ ከሙሉ የሲዳማ ዞን ወረዳዎች የተውጣጡ እንግዲህ ሽማግሌዎች፣ እናቶችና ወጣቶች ናቸው ዛሬ እዚህ ጉዱማሌ ላይ ተገኝተው በባህሉ አጠቃላይ የሲዳማ ህዝብ እውነቱን ጨርሰዋል። ሀላሌ ጉጤው ይባላል። በኛ እንትንና እንትኑን መጨረስ በእኛ በኩል ያለውን ድርሻችንን ጨርሰናል፣ የሚቀረው የመንግስት ድርሻ ነው የሚለውን አድርጎ ነው ዛሬ እንግዲህ ያጠናቀቀው ማለት ነው። በምክክሩ ላይ የተሳተ ት የአገር ሽማግሌዎች ተወካይ በበኩላቸው እጅቶ የተባለው የወጣቶች ቡድን ያቀረበውን ክልል የመሆን ውሳኔ መቀበላቸውን በመግለጽ ተከታዩን አስተያየት ሰጥተዋል። አንሁ ሀቁቶናሚጡ በምክክሩ ማጠቃለያ ላይ ተሳታፊዎቹ የፌዴራሉን እናም በቀጣይ የሲዳማ ክልል ይሆናል ተብሎ የታሰበውን የሰንደቅ ዓላማዎች ግራና ቀኝ የመስቀል ሥነሥርዓት ተከናውኗል። በዛሬው ባህላዊ ምክክር ላይ በብዙ ሺዎች የሚቆጠሩ ወጣቶችና የሲዳማ የአገር ሽማግሌዎች የተገኙ ቢሆንም ከዞንም ሆነ ከክልል የተወከሉ የመስተዳደር ኃላፊዎች ግን በስፍራው አልነበሩም። ለዲ ደብሊው ዘገባ ሸዋንግዛ ወጋየው ሐዋሳም